ጥያቄ 25 የማዛጋት ሥነ ሥርዓቶች ወይም አዳቦች ምን ምንድን ናቸው? መልስ፣ አንደኛ ማዛጋትን ለማፈን መሞከር፣ ሁለተኛ ሲያፋሽጉ አ አ የሚለውን የማዛጋት ድምፅ ከፍ ማድረግ አይገባም፣ ሦስተኛ እጅን አፍ ላይ ማድረግ።